The Voice of America. የሶማሌ ክልል መንግስት ከክልሉ የጸጥታ ኃይሎችና ከሚመለከታቸው አካላት በስተቀር በሌሎች የክልሉ ነዋሪዎች እጅ የሚገኙ የጦር መሳሪያዎችን መሰብሰብ ጀምር ያለው ሲል አስታወቀ። አሁን በተመረጡ ስፍራዎች ተግባራዊ መሆን የጀመረው የጦር መሳሪያ ስብሰባ ወደፊት በሁሉም የክልሉ ዞኖች ተግባራዊ እንደሚደረግ ተገልጿል። የውሳኔው መነሻ በጎሳ ግጭት የሰው ሕይወት እየጠፋ መሆኑ ነው ተብሏል። አዲስ ቸኮል ከድሬዳዋ ቀጣዩን ዘገባ አድርሶናል። የሶማሌ ክልል ፍትህና ጸጥታ ቢሮ ምክትል ኃላፊ አቶ አብዱላሂ መሐመድ አብዲ የክልሉ መንግስት በአሁኑ ሰዓት በግለሰቦች እጅ የነበሩ ልዩ ልዩ የጦር መሳሪያዎችን መሰብሰብ ጀምሯል ብለዋል። በሰጥታት ያቅድ ናቸው። ምክንያት የጎሳ ግጭት የተወሰኑ ቦታዎች አለ። በሶማሌ ክልል ውስጥ በተለይም ትልጉ ሌድ እና ቺናስን መካከል የቆየ ግጭት ነበር። በእርቅና በሰላም አወርደን ህዝቡም ተፈናቀሉበትን አካባቢዎችን መለስናቸው ኑሯቸውን የሚሻሻሉበት ሁኔታዎቹ ፈጥረናል። ከዛ የተወሰነ ሰላም አይፈልጉበት ሰዎች ሲኖር ግድያ፣ በስርቆት ምናምን በስተውበታል። አካባቢው እና ድጋሚ እንዳይፈናቀል እንዳይጋጩ ያቅድ ነው። በዚህ ምክንያት ነው እና ሰሞኑን የተወሰኑ ሰዎች ሞቶበታል ያለቤት ከሁለት ጎሳዎች ግጭታቸው የነበረው አስታረቅ ናቸው እንዳይፈርሱበት ሰላም እንዳይደፍርስ ህግ በላይነት እንዲኖር ነው እንደዚህ ያደረግነው። ባለፈው ሳምንት በጎሳ ግጭት የተነሳ የታጠቁ ግለሰቦች በቱሉ ጉሌድ ወረዳ በሰባት ሰዎች ላይ ግድያ መፈጸማቸውን ተከትሎ ውሳኔ እንደተወሰነ የገለጹት አቶ አብዱላሂ የቱሉ ጉሌድ ወረዳና በኦሮሚያ ክልል ስር የሚገኘው አጎራባች የጭናክሰን ወረዳ ላይ ትጥቅ የማስፈታቱ ስራ በሁለቱ ክልሎች ትብብር በጋራ እየተሰራ መሆኑንም አቶ አብዱላሂ ጨምረው ተናግረዋል። እስካሁን ያስፈቱትን ትጥቅ መጠን ከመናገር የተቆጠቡት አቶ አብዱላሂ አብዛኞቹ ኤኬ47 ወይም በተለምዶ ክላሽንኮቭ የሚባለው የጦር መሳሪያ ነው ብለዋል። ይሁንና መትረየስን ጨምሮ ሌሎች በግለሰቦች እጅ መኖር የሌለባቸው ከባድ መሳሪያዎችም በኅብረተሰቡ ውስጥ እንደሚገኙ ተናግረዋል። ሰላማዊ ነዋሪዎችን ትጥቅ ማስፈታት ወይም ህገወጥ የጦር መሳሪያዎችን የመሰብሰብ ስራ በፌዴራል ደረጃ ለዜጎች ሰላምና ደነት ሲባል አዋጅ የወጣለት መሆኑን የሚናገሩት አቶ አብዱላሂ ክልላቸው አሁን የጀመሪውም የዚሁ አካል ነው ብለዋል። የሶማሌ ክልል አብዛኛው ነዋሪ አርብቶ አደር ከመሆኑና ከቦታ ቦታ ሲንቀሳቀስ እንስሶቹ ለዘረፋ ወይም ሌላ ጥቃት ተጋላጭ ሊሆኑ ይችላሉ በሚል ታሳቢ ትጥቅ መያዛቸውን ከዚህ በፊት መንግስት እንደ ችግር ያየው ነበር። በአሁኑ ሰዓት ሉጉሌድ አካባቢ በአራት ቀበሌዎች የተጀመረው ትጥቅ የማስፈታት ስራ ወደፊት ህዝቡን የማሳመን ስራ እየተሰራ ደረጃ በደረጃ በሁሉም የክልሉ ዞኖች ይተገበራል ብለዋል። ከዚህ በተጨማሪ ድንበር አካባቢ የሚካሄዱ ህገወጥ የጦር መሳሪያ ንግድ ላይም ከፍተኛ ቁጥጥር እየተደረገ መሆኑን አቶ አብዱላይ አክለው ገልጸዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል